ትምህርት አንድ። እዚህ የመጣሁት ለምንድን ነው? እዚህ የመጣሁት ልጎዳችሁ ነው? አይደለም። እዚህ የመጣሁት ቤተሰቦቻችሁን ወይስ ጓደኞቻችሁን ልጎዳ ነው? አይደለም። እዚህ የመጣሁት መሬታችሁን ልወስድ ወይም ከብቶቻችሁን ልሰርቅ ነው? አይደለም። ታዲያ እዚህ የመጣሁት ለምንድን ነው? እዚህ የመጣሁት ለአንድ ጉዳይ ብቻ ነው። እዚህ የመጣሁት በዚህ ዓለም እጅግ አስፈላጊ የሆነውን መልእክት ልነግራችሁ ነው። እዚህ የመጣሁት የእግዚአብሔርን መልእክት ልነግራችሁ ነው። እዚህ የመጣሁት የነጮችን መልእክት ልነግራችሁ አይደለም። እዚህ የመጣሁት የጥቁር ሕዝቦችን መልእክት ልነግራችሁ አይደለም። እዚህ የመጣሁት የእግዚአብሔርን መልእክት ብቻ ብቻ ሊነግራችሁ ነው። መሪያችሁ ለአስፈላጊ ጉዳይ ሁላችሁንም ቢጠራችሁ ትመጣላችሁ አይደል? አዎን ትመጣላችሁ። ለምንድን ነው የምትመጡት? ምክንያቱም መሪያችሁ የሚነግራችሁ መልእክት አስፈላጊ ስለሆነ ነው። የመሪ መልእክት አስፈላጊ ነው። ነገር ግን ከመሪ መልእክት እጅግ የሚበልጥ መልእክት አለ። ከመሪ መልእክት የሚበልጥ መልእክት የማን መልእክት ነው? የእግዚአብሔር መልእክት ነው። በዚህ ዓለም እጅግ አስፈላጊ የሆነው መልእክት የማን መልእክት ነው? የእግዚአብሔር መልእክት ነው። የእግዚአብሔር መልእክት በዚህ ዓለም እጅግ አስፈላጊ መልእክት የሆነው ለምንድን ነው? ምክንያቱም እግዚአብሔር በፍጹም ስለማይዋሽ ነው። እግዚአብሔር ሁል ጊዜ እውነትን ብቻ ስለሚናገር ነው። ከሰዎች መካከል ዋሽቶ የማያውቅ አለ? የለም። ሁሉም ሰው ዋሽቷል። ከእናንተ መካከል ዋሽቶ የማያውቅ አለ? የለም። ሁላችሁም ዋሽታችኋል። ከዚህ በፊት እኔም ዋሽቻለሁ። ነጭ ሁሉም ዋሽቷል። ጥቁር ሁሉም ዋሽቷል። ሁሉም ሰው ዋሽቷል። ዋሽቶ የማያውቅ ማን ነው? እግዚአብሔር ብቻ ነው። እግዚአብሔር ዋሽቶ ስለማያውቅ እውነቱን ሊነግረን የሚችለው እርሱ ብቻ ነው። እግዚአብሔር በፍጹም ዋሽቶ ስለማያውቅ ስለራሱ እውነቱን ሊነግረን የሚችለው እርሱ ብቻ ነው። እግዚአብሔር ፈጽመው ዋሽቶ ስለማያውቅ የእግዚአብሔር መልእክት በዚህ ዓለም እጅግ አስፈላጊ መልእክት ነው። ለወንዶች የእግዚአብሔር መልእክት በእርሻ ቦታ ከመስራት የበለጠ አስፈላጊ ነው። ለምን? ምክንያቱም ወንዶችን ሁሉ ከሞት ማዳን የሚችለው የእግዚአብሔር መልእክት ብቻ ስለሆነ ነው። ለሴቶች የእግዚአብሔር መልእክት ምግብ ከማብሰል የበለጠ አስፈላጊ ነው። ለምን? ምክንያቱም ሴቶችን ሁሉ ከሞት ማዳን የሚችለው የእግዚአብሔር መልእክት ብቻ ስለሆነ ነው። ለልጆች የእግዚአብሔር መልእክት ከጨዋታ የበለጠ አስፈላጊ ነው። ለምን? ምክንያቱም ልጆችን ሁሉ ከሞት ማዳን የሚችለው የእግዚአብሔር መልእክት ብቻ ስለሆነ ነው። የእግዚአብሔር መልእክት የሚገኘው የት ነው? የእግዚአብሔር መልእክት የሚገኘው በእግዚአብሔር መጽሐፍ ውስጥ ነው። የእግዚአብሔር መጽሐፍ ምን ይባላል? የእግዚአብሔር መጽሐፍ መጽሐፍ ቅዱስ ይባላል። የእግዚአብሔር መልእክት በእግዚአብሔር መጽሐፍ ውስጥ እንዴት ተጻፈ? እግዚአብሔር ራሱ የራሱን መልእክት በመጽሐፍ ልጽፍ ይችል ነበር። ሆኖም ግን ይህን አላደረገም። ከረጅም ዘመናት በፊት እግዚአብሔር ጥቂት ሰዎችን መረጠ። ቃሉንም በእነዚህ ሰዎች ልብ ውስጥ አኖረ። ከዚያም እነዚህ ሰዎች የእግዚአብሔርን ቃል በእግዚአብሔር መጽሐፍ ውስጥ ጻፉት። እነዚህ ሰዎች በእግዚአብሔር መጽሐፍ ውስጥ የጻፉት የራሳቸውን ቃል ነው የራሳቸውን ቃል አይደለም እነዚህ እግዚአብሔር የመረጣቸው ሰዎች የራሳቸውን ቃል አልጻፉም እነዚህ ሰዎች የጻፉት የእግዚአብሔርን ቃል ነው እነዚህ እግዚአብሔር የመረጣቸው ሰዎች የጻፉት በትክክል የእግዚአብሔርን ቃል ነው እግዚአብሔር ቃሉን በእርሱ መጽሐፍ እንድጽፉ አርባ ያህል ሰዎችን መረጠ። እነዚህ የእግዚአብሔርን ቃል የጻፉት ሰዎች ሁሉም የኖሩት በተመሳሳይ ጊዜ ነበር? አይደለም። እነዚህ የእግዚአብሔርን ቃል የጻፉት ሰዎች ሁሉም በተመሳሳይ ጊዜ አልኖሩም። ሁሉንም የእግዚአብሔር ቃል ጽፎ ማጠናቀቅ ምን ያህል ጊዜ ፈጀ? እነዚህ እግዚአብሔር የመረጣቸው ሰዎች ቃሉን ጽፈው ለማጠናቀቅ አንድ ሺህ ስድስት መቶ አመታት ፈጅቶባቸዋል። እነዚህ እግዚአብሔር ቃሉን እንዲጽፉ የመረጣቸው ሰዎች እነማን ነበሩ? እግዚአብሔር ቃሉን እንዲጽፉ የመረጣቸው ሰዎች አይሁዶችና አንድ ግሪካዊ ነበሩ። እነዚህ ሰዎች የእግዚአብሔርን ቃል የጻፉት በምን ቋንቋ ነበር? በአይሁዶችና በግሪኮች ቋንቋ ነበር። እነዚህ ሰዎች የእግዚአብሔርን ቃል የጻፉት በእንግሊዝኛ ነበር? አይደለም። እነዚህ ሰዎች የእግዚአብሔርን ቃል የጻፉት በአማርኛ ነበር? አይደለም። እነዚህ ሰዎች የእግዚአብሔርን ቃል የጻፉት በሮሚኛ ነበር? አይደለም። እነዚህ ሰዎች የእግዚአብሔርን ቃል የጻፉት በራሳቸው ቋንቋ ነበር። ምክንያቱም እግዚአብሔር ቃሉን እንዲጽፉ የመረጣቸው ሰዎች አይሁዶችና አንድ ግሪካዊ ስለነበሩ ነው። እነዚህ ሰዎች የእግዚአብሔርን ቃል የጻፉት በአይሁዶችና በግሪኮች ቋንቋ ነበር። ከብዙ ጊዜ በኋላ ለሌሎች ሰዎች ወደ አይሁድ ምድር መጡ። የእግዚአብሔርን ቃል አነበቡ፣ ወደየራሳቸውም ቋንቋ ተረጎሙት። የእግዚአብሔር ቃል በብዙ ቋንቋ ተተርጉሟል። የእግዚአብሔር ቃል በእናንተም ቋንቋ ተተርጉሟል፣ እየተተረጎመም ነው። በእግዚአብሔር መጽሐፍ ውስጥ ከተጻፈው የእግዚአብሔር ቃል መካከል ስንቱ እውነት ነው? ሁሉም እውነት ነው። በእግዚአብሔር መጽሐፍ ውስጥ የሚገኘው ሁሉም የእግዚአብሔር ቃል እንዴት እውነት ሊሆን ቻለ? ምክንያቱም እግዚአብሔር በፍጹም ስለማይዋሽ ነው። እግዚአብሔር እውነትን ብቻ ስለሚናገር ነው። በእግዚአብሔር መጽሐፍ ውስጥ የሚገኙትን የእግዚአብሔርን ቃሎች የምናምነው ለምንድን ነው? ምክንያቱም እግዚአብሔር በፍጹም ስለማይዋሽ ነው። እግዚአብሔር እውነትን ብቻ ስለሚናገር ነው። ሁልጊዜ እውነትን ብቻ የምናገር ማን ነው? እግዚአብሔር ነው። እኔ በእግዚአብሔር መጽሐፍ የሚገኘውን የእግዚአብሔርን ቃል አንብቤ ሁሉም የእግዚአብሔር ቃል እውነት መሆኑን አውቄአለሁ። እናንተም የእግዚአብሔርን ቃል ብትሰሙ የእግዚአብሔር ቃል እውነት መሆኑን ታውቃላችሁ። የዚህ ምክንያቱ እግዚአብሔር በፍጹም ስለማይዋሽ ነው። የዚህ ምክንያቱ እግዚአብሔር እውነትን ብቻ ስለሚናገር ነው። እግዚአብሔር ብዙ የሚነግረን ነገር አለው። ስለዚህ የእግዚአብሔር ቃል ለእናንተ ለማስተማር ብዙ ቀን ያስፈልጋል። አንድ ምሳሌ ልንገራችሁ። የእርሻን ሥራ ለማወቅ ምን ያህል ቀናት ይወስዳል? አዎ፣ ብዙ ቀናት ይወስዳል። የእርሻን ሥራ ለማወቅ ብዙ ቀናት የሚወስደው ለምንድን ነው? ምክንያቱም ስለ አስተራረስ ልናውቃቸው የሚገቡን ብዙ እውነቶች ስላሉ ነው። መሬቱን እንዴት ለዘር እንደሚዘጋጁ ማወቅ አለባችሁ። እንዴት አድርጋችሁ ዘር መዝራት እንዳለባችሁ ማወቅ አለባችሁ። እንዴት አድርጋችሁ አረም ማረም እንዳለባችሁ ማወቅ አለባችሁ። የደረሰውን ሰብል እንዴት እንደምትሰበስቡ ማወቅ አለባችሁ። የእርሻን ሥራ ለማወቅ ብዙ ቀን እንደሚያስፈልግ ሁሉ የእግዚአብሔርን ቃል ለመማርም ብዙ ቀን ያስፈልጋል። ለዚህም ምክንያቱ በእግዚአብሔር ቃል ውስጥ ብዙ እውነቶች ስላሉ ነው። የእግዚአብሔርን ቃል ለብዙ ቀናት ካዳመጣችሁ፣ ስለ እግዚአብሔር ብዙ እውነቶችን ትማራላችሁ። ሌላ ምሳሌ ልንገራችሁ። በየቀኑ ምግብ ትበላላችሁ። አዎ፣ ትበላላችሁ። በየዕለቱ ምግብ የምትበሉት ለምንድን ነው? ምክንያቱም ሰውነታችሁ በየዕለቱ ምግብ ስለሚያስፈልገው ነው። ሰውነታችሁ በየዕለቱ ምግብ እንደሚያስፈልገው ሁሉ የእግዚአብሔርንም ቃል በየዕለቱ ማዳመጥ ያስፈልጋቸዋል። በየቀኑ ካልተመገባችሁ ምን ትሆናላችሁ? አዎ ትሞታላችሁ። የእግዚአብሔርን ቃል በየዕለቱ ካላዳመጣችሁ እንዲሁም ትሞታላችሁ። አንዳንድ ሰዎች የእግዚአብሔርን ቃል የማያውቁት ለምንድን ነው? እነዚህ ሰዎች የእግዚአብሔርን ቃል ለማዳመጥ ስለማይፈልጉ ነው። እነዚህ ሰዎች የእግዚአብሔርን ቃል ለማመን ስለማይፈልጉ ነው። የእግዚአብሔርን ቃል በየቀኑ የምታዳምጡ ከሆነ ደስተኛ ትሆናላችሁ። የእግዚአብሔርን ቃል በየቀኑ ካላዳመጣችሁ ደስተኞች አትሆኑም። የእግዚአብሔርን ቃል በየቀኑ ለማዳመጥ እንደምትመጡ ተስፋ አደርጋለሁ።